ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት ለምክር ቤቱ የስምንት ወራት የመንግስታቸው የስራ አፈጻጸም ሪፖርት ሲያቀርቡ ከ80 በመቶ በላይ ህዝብ የአስቸኳይ ጊዜ አዋጁ እንዲራዘምለት እንደሚፈልግ ተናግረው ነበረ። ተካሄደ የተባለው ጥናት የትና በማን እንደተካሄደ ባይገለጽም የአስቸኳይ ጊዜ አዋጁ እንዲራዘም የመንግስት ፍላጎት መሆኑን ፍንጭ የሰጠ ነበረም። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባም የአስቸኳይ ጊዜ አዋጁ ለሚቀጥሉት አራት ወራት እንዲራዘም በሙሉ ድምፅ ወስኗል። የኮማንድ ፖስቱ ሴክሬታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፌጌሳ በዕለቱ በሰጡት ማብራሪያ ከስድስት ወራት በፊት በአገሪቱ ተፈጥሮ የነበረው ብጥብጥ አስቸኳይ ጊዜ አዋጁ ከታወጀ በኋላ በቁጥጥር ስር ለማዋል መቻሉን፣ በሁከትና ብጥብጡ ተሳትፎ የነበራቸው የተባሉ አብዛኛዎቹ በቁጥጥር ስር መዋላቸውን፣ በአገራችን ያለው የሰላም ሁኔታ በአንጻራዊ መልኩ ወደ ተሻለ ደረጃ መድረሱን ገልጸዋል። ሆኖም ግን በሁከትና ብጥብጡ ተሳትፎ ከሚፈለጉ ሰዎች ያልተያዙ መኖራቸውን፣ የአገሪቱ ሰላም ሊቀለበስ ወደማይችልበት ደረጃ ማድረስ አስፈላጊ በመሆኑ በአንዳንድ ክልሎች በሚዋሰኑባቸው አካባቢዎች ያሉ ጥያቄዎችን ለፖለቲካ ጥቅማቸው ለመዋል የሚፈልጉ ጸረ ሰላም ያሏቸውን ኃይሎች እየተንቀሳቀሱ መሆናቸውን ያለው አንጻራዊ ሰላም ሊያደፈርሱ የሚችሉ ጽሑፎች አሁንም እየተበተኑ መሆናቸውን ያብራሩት አቶ ሲራጅ ፈጌሳ የአስቸኳይ ጊዜ አዋጁ እንዲራዘም ያስፈለጉ ምክንያቶች መሆናቸውን ጠቅሷል። ተካሄደ ባሉት የዳሰሳ ጥናት የሕዝቡ ፍላጎት መሆኑንም በመጥቀስ በህዝብ ተወካዮች ምክር ቤት የተሰየመው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ሰብሳቢ አቶ ታደሰ በበኩላቸው ቦርዱ የአዋጁን መራዘም እንደሚደግፍ ገልጿል። ምክር ቤቱ ማብራሪያውን ካዳመጠ በኋላ ያለ ተቃውሞ በሙሉ ድምፅ አዋጁ እንዲራዘም ወስኗል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።